ሀገርኛ ሪፖርት፣ የህወሃት ጉባኤ ጉዳይ አሁንም አወዛጋቢነቱ ቀጥ በምርጫ ቦርድና በፌዴራል መንግስቱ ይሁንታን ያላገኘው በምክትል ሊቀመንበሩ ጌታቸው ረዳና ሌሎችም መደረግ የለበትም የተባለው የህወሀት ጉባኤ ትላንት ተጀምሯል። የህወሀት ሊቀመንበር ደብረጽዮን ገብረ ሚካኤል ባደረጉት የመክፈቻ ንግግር ህወሀት ድርጅቱ ህጋዊ እውቅና እንዳያገኝና ጉባኤ እንዳያካሂድ የሚያደናቅፉ ከፍተኛ አመራሮች በድርጅቱ ውስጥ ተፈጥረዋል። የዚህ ጉባኤ ዋና ዓላማ ድርጅቱን አድኖ ህዝቡን ከጥፋት ማዳን ነው ማለታቸው ቀጥታ ስርጭት በተላለፈው የሶሻል ሚዲያ የጉባኤ መክፈቻ ሥነ-ሥርዓት ወቅት ታወስ ተውሏል። በሌላ በኩል የህወሓት ምክትል ሊቀመንበርና የትግራይ ጊዜያዊ አስተዳደር ርዕሰ መስተዳድር ጌታቸው ረዳ የህወሓትን ጠቅላላ ጉባኤ የጠራው የአመራር ቡድን ጉባኤውን የፈለገው በጉባኤው ውስጥ በማደናገርና በመርሃ አልባነት የፈጠረውን መረብ በመጠቀም የተወሰኑ አመራሮችን ከስልጣን ለማስወገድ ነው በማለት አጣጥለውታል። ጊዜያዊ ፕሬዚደንቱ የፓርቲው ማዕከላዊ ኮሚቴ በተሻሻለው የምርጫ ቦርድ የፖለቲካ ፓርቲዎች ምዝገባ አዋጅ መሰረት በአዲስ መልክ ፓርቲውን ማስመዝገብ ድርጅቱን አጣብቂኝ ውስጥ እንደሚያስገባ ተማምኖ ከመንግስት ጋር በሚደረግ ቀጣይ የፖለቲካ ድርድር ዘላቂ መፍትሄ ለማምጣት ከስምምነት ላይ ደርሶ ነበር ብለዋል። ሆኖም የተወሰኑ የአመራር ቡድን አባላት ከማዕከላዊ ኮሚቴ ውሳኔና እውቅና ውጪ ሰነዶችን ለምርጫ ቦርድ በማስገባት ድርጅቱን ወጥመድ ውስጥ ከተውታል ያሉት አቶ ጌታቸው፣ ጉባኤው ህዝቡን ወደ አደጋ ከመክተት የዘለለ ፋይዳ የለውም በማለት ወቅሰዋል። ምርጫ ቦርድ የህወሓትን ህጋዊ ሰውነት ወደነበረበት እንዲመልስም ከፍተኛ የፖለቲካ ድርድርና የተደራጀ ትግል እንደሚደረግም ጠቁመዋል። በሌላ በኩል የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ በበኩላቸው ህወሓት ቀደም ሲል የገባውን ግዴታ ሲሸራረፍ ከቆየ በኋላ ያልተፈቀደለትን ጉባኤ በማካሄድ ግዴታዎችን ደርምሷቸዋል በማለት ወቅሰዋል። ከሰዋል። ዶክተር ለገሰ ሕውሃት ምርጫ ቦርድ እንዳይካሄድ የከለከለውን ጠቅላላ ጉባኤ የመጀመሩን ተከትሎ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ሕውሃት እንደ መሸሸጊያ ይጠቀምበታል ያሉት የፕሪቶሪያው ስምምነት የፌዴራል ተቋማትን አሰራሮችን እና ሕግጋትን እንዲያከብር ግዴታ እንደጣለበት ጠቅሰዋል። ሚኒስትሩ እንዳሰፈሩት የሕውሃት ድርጊት ግን ትግራይ ሕዝብ ያገኘውን አንጻራዊ ሰላም እንደመንጠቅ መንጠቅ ይቆጠራል ብለውታል። ፓርቲው ለስህተቱ ተጠያቂ ራሱም ይሆናል በማለት አስጠንቅቀዋል። በተያያዘ ዜና የኢትዮጵያ ብሔራዊ ምርጫ ቦርድ ህወሀት ከቦርዱ ፈቃድ ውጭ በሚያካሄደው ጉባኤ ላይ ለሚወሰኑ ውሳኔዎች በሙሉ እውቅና አልሰጥም ሲል አሳስቧል። ፓርቲው የቦርዱ ደብዳቤና የምስክር ወረቀት ከደረሰው ቀን ጀምሮ የሚተዳደረው የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነምግባር አዋጅ ቁጥር 1162 2011 ና ይህንን አዋጅ ባሻሻሉ አዋጅ ቁጥር 1332 ህዝባር 2016 እንደዚሁም እነዚህን አዋጆች መሰረት ተደርገው ወጡ መመሪያዎችና የቦርዱ ውሳኔዎች መሰረት እንደሆነ አስገንዝቧል። ቦርዱ ውሳኔ የሰጠባቸውና በደብዳቤ ከገለጻቸው በፓርቲው መተግበር ካለባቸው ተግባራት መካከል ፓርቲው ጠቅላላ ጉባኤ ከማድረጉ ከ21 ቀን በፊት ለቦርዱ ማሳወቅና ፓርቲው በሚያደርገው ጠቅላላ ጉባኤ የቦርዱ ታዛቢዎች መገኘት በዋናነት የተገለጹ ግዴታዎች እንደሆኑም አመልክቷል። ሆኖም ግን ፓርቲው ጠቅላላ ጉባኤ ሊያደርግ መሆኑን ቦርዱ በተለያየ መገናኛ ብዙሃን እየተዘገበ መስማቱን ተረድቻለሁ ነው ያለው። በዚህም ቦርዱ ለአንድ ጠቅላላ ጉባኤ መደረግ አስፈላጊ የሆኑ የቅድመ ዝግጅት ሥራዎችን እንዲያውቅ ባልተደረገበት ባልተከታተለበትና ባላረጋገጠበት እንደዚሁም የቦርዱ ታዛቢዎች ባልተገኙበት ተጠራ የተባለው ጠቅላላ ጉባኤ ሊካሄድ አይገባም ሲል አሳውቋል። ጠቅላላ ጉባኤው ከቦርዱ ፈቃድ ውጭ ከተካሄደ የኢትዮጵያ ብሔራዊ ምርጫ ቦርድ ለዚህ ጉባኤም ሆነ በጉባኤዎቹ ላይ ለሚወሰኑ ውሳኔዎች በሙሉ እውቅና የማልሰጥ መሆኑን እወቁት ሲል ለህወሓት በጻፈው ደብዳቤ አሳስበዋል። ይሁንና ህወሓት ግን ጉባኤውን ጀምሯል። ከህወሀት ጉባኤ ጋር በተያያዘ ኢዜማ በህወሀትና ጊዜያዊ መንግስቱ መካከል ያሉ ቁርሾች ለኢትዮጵያውያን ከፍተኛ ስጋት ናቸው ሲል አሳስቧል። ህወሀትን እብሪተኛ ያለው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ከጊዜ ወደ ጊዜ እየታየ ያለው የህዝብ ሰላም አዋኪነት ሁኔታ ከአንድ ፓርቲ የውስጥ ጉዳይነት አልፎ በክልሉና አጎራባች ክልሎች ውስጥ በሚገኙ ንጹሃን ዜጎች ላይ ይዞ ሊመጣ የሚችለው አደጋ ቀላል አይደለም ሲል አሳስቧል። ህወሀት እንደ ፓርቲ ህልውናውን ለማስቀጠል በሚያደርገው ሂደት የፓርቲው አመራሮች የእርስ በርስ ሽኩቻ እንደዚሁም በህወሀትና ጊዜያዊ መንግስቱ መካከል ያሉ ቁርሾች በክልሉ ለሚኖሩ ኢትዮጵያውያን ከፍተኛ ስጋት ደቅኗልን? ብሏል። ህወሀት ከራሱም ሆነ ከታሪክ ለመማር ስሪቱ አይፈቅድለትም ያለው ኢዜማ በምጣኔ ሀብት ድቀት ለከፋ ጉስቁልና የዳረገው የክልሉ ህዝብ ለአፍታ እንኳን የሰላም አየር ሳይተነፍስ ዳግም ወደ ቀውስ ማማተሩ ከስህተቱ መቼም የማይማር መሆኑን ማሳያ ነው ብሎታል። ችግሩን የክልሉ ጊዜያዊ መንግስትም ሆነ የፌዴራል መንግስት ትኩረት ሰጥቶ በመመልከት የዜጎችን ሰላምና ደህንነት ከምንም ጉዳይ በፊት ቅድሚያ እንዲሰጠው ፓርቲው ጠይቋል። ሰብአዊ ወያኔ ሐርነት ትግራይ ህወሀት ምክትል ሊቀመንበርን ጨምሮ 14 የማዕከላዊ ኮሚቴ አባላት እንደማይሳተፉ የገለጹት 14ተኛው የፓርቲው ድርጅታዊ ጠቅላላ ጉባኤ በመቀለ የሰማዕታት ሐውልት ተጀምሯል። ኢትዮጵያና ሶማሊያ ሁለተኛውን ውይይት አደረጉ። ኢትዮጵያና ሶማሊያ ሁለተኛውን ዙር ውይይት ማድረጋቸውን የኢትዮጵያ የውጭ ጉዳይ ሚኒስትር አምባሳደር ታዬ አጽቀሥላሴ አስታውቀዋል። የውጭ ጉዳይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በቱርክ አመቻችነት በኢትዮጵያና በሶማሊያ መካከል ሁለተኛው ዙር ውይይት በአንካራ መካሄዱን ገልጸዋል። አምባሳደር ታዬ የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ከውይይቱ በፊት ኢትዮጵያን በመጎብኘታቸው ምስጋናቸውንም አቅርበውላቸዋል። ኢትዮጵያ የባህር በር ለማግኘት ያላት ህጋዊ ፍላጎት ሰላማዊ መንገድ ከጎረቤቶቻችን ጋር በመተባበር እንደሚፈጸም እርግጠኛ ነኝ ሲሉም ገልጸዋል። በፓሪስ ኦሎምፒክ በወንዶች ማራቶን ለኢትዮጵያ ብቸኛውን የወርቅ ሜዳሊያ ያስገኘው አትሌት ታምራት ቶላ ሰባት ሚሊዮን ብርና የወርቅ ኒሻን ሽልማት ተበረከተለት የኢፌዴሪ ፕሬዚዳንት ሳህለወርቅ ዘውዴ ለጀግናው አትሌት ታምራት ቶላ ሽልማቱን አበርክተውለታል እንደዚሁም በፓሪስ ኦሎምፒክ ለሀገራቸው የብር ሜዳሊያ ላመጡት አትሌት ትግስት አሰፋ አትሌት በሪሁ አረጋዊ እና አትሌት ጽጌ ድጉማ ለእያንዳንዳቸው የአራት ሚሊዮን ብር ሽልማት ተበርክቶላቸዋል በፓሪስ ኦሎምፒክ ለተሳተፈው የኢትዮጵያ ልዑካን ቡድን ፕሬዚዳንት ሳህለወርቅ ዘውዴን ጨምሮ ሌሎች ከፍ ሁለተኛ የመንግስት የሥራ ኃላፊዎች በተገኙበት በብሔራዊ ቤተመንግሥት የሽልማት የማበረታቻና የእራት ግብዣ መርሃ ግብር ተካሂዷል። በመርሃ ግብሩ ላይ ንግግር ያደረጉት ፕሬዚዳንት ሳህለወርቅ ዘውዴ ስፖርት በሀገራዊ ስሜት በአንድነት የሚያያይዘን አንድ ጉዳይ እንደሆነ አንስተው ችግሮቻችንን ቀርፈን ወደፊት መሄድ አለብን ብለዋል። መስተካከል ያለበትን አስተካክለን ለሚቀጥለው መዘጋጀት ያስፈልጋል ያሉት ፕሬዚዳንቷ የኢትዮጵያ አትሌቶች ለሀገር ብርቅና እንቁ መሆናቸውንም አውስተዋል። ኢትዮጵያ ጣፈንታዋ ከአትሌቲክስ ጋር የተቆራኘ ነው ያሉት ፕሬዝዳንቷ ውጤት ላመጡ አትሌቶችና ለውጤቱ የተባበሩትን ሁሉ እንኳን ደስ ያላችሁ ብለዋል። በሌላ በኩል በመርሃ ግብሩ የወርቅና የብር ሜዳሊያ ያመጡት የታምራት ቶላና የትግስት አሰፋ አሰልጣኝ ገመዶ ደደፎ የሁለት ሚሊዮን ብር ሽልማት ለመቀበል ፈቃደኛ ሳይሆን ተቀርቷል። በዝግጅቱ ላይ መልዕክቱን ያስተላለፈው አሰልጣኝ ገመዶ ደደፉ እኛ አሰልጣኞች ለረጅም ጊዜ ለፍተናል፣ ልፋታችንን አይመጥነንም ሲል ያለውን ቅሬታ ገልጿል። በጋምቤላ ክልል በጎርፍ አደጋ ሳቢያ ከ57 ሺህ በላይ ነዋሪዎች ሊፈናቀሉ ይችላሉ ተባለም። በጋምቤላ ክልል በዘንድሮ የክረምት ወቅት የጎርፍ አደጋ ሊያጋጥማቸው ይችላል ተብለው ከተለዩ ዘጠኝ ወረዳዎች መካከል ከ57000 በላይ ነዋሪዎች ሊፈናቀሉ እንደሚችሉ የክልሉ የአደጋ ስጋት ስራ አመራር አገልግሎት ኃላፊ አቶ ጋቤለሙን ለሀገር ውስጥ መገናኛ ብዙሃን ገልጸዋል። ባለፈው ቅዳሜ በክልሉ ባሉ አራት ወረዳዎች ባጋጠመ የጎርፍ አደጋ የተፈናቀሉ ነዋሪዎች ቁጥር 17000 መድረሱንም ኃላፊው ተናግረዋል። የጎርፍ አደጋ የተከሰተው ከሶስት ቀናት በፊት አርብ ምሽት በጣለው ከባድ ዝናብ ያኮቦና ጊሎ ወንዞች ሞልተው ጎግ፣ ላሬ፣ ጆር እና ዋንቷ የተባሉ ወረዳዎችን በማጥለቅለቃቸው መሆኑን አቶ ጋትቤል አስረድተዋል። በአደጋው የሞተ ሰው አለመኖሩን የገለጹት ኃላፊው ሆኖም በንብረት በሰብል እና በከብቶች ላይ ግን ከፍተኛ ጉዳት ደርሷል ብለዋል። በጎርፍ መጥለቅለቁ ሳቢያ እስከ ትላንት ድረስ 16 ሺህ ነዋሪዎች መፈናቀላቸው መረጋገጡን የገለጹት ኃላፊው የተፈናቃዮቹ ቁጥር ሊጨምር እንደሚችልም አስረድተዋል። ሁሉም ተፈናቃዮች በየወረዳዎቹ በሚገኙ የትምህርት ቤቶች ቤቶች ውስጥ እንዲጠለሉ መደረጉን አቶ ጋትቤል አክለው አመልክተዋል። ዓለም አቀፉ የቀይ መስቀል ማህበር በግጭት በተጎዱ የኢትዮጵያ አርብቶ አደር አካባቢዎች 1.5 ሚሊዮን እንስሳት እንደተከተቡ አመለከተም። ግጭት በነበረባቸው የአርብቶ አደር አካባቢዎች በርካታ የእንስሳት ክትባት ጣቢያዎች እንደተጎዱ ወይም ጨርሰው እንደወደሙም ድርጅቱ አክሎ ገልጿል። ድርጅቱ በአፋር ሶማሌና፣ በተለያዩ የኦሮሚያ አካባቢዎች ለእንስሳት ክትባት ዘመቻዎች የገንዘብ ቁሳቁስና የክትባት ድጋፍ ማድረጉንም ገልጿል። የእንስሳት ክትባቱ የተካሄደው በአፋር በዘጠኝ ወረዳዎች በሶማሌ ክልል በሶስት ወረዳዎችና በኦሮሚያ ክልል ደግሞ ሁለት ወረዳዎች እንደሆነም ድርጅቱ ገልጿል። በመጨረሻም ፓስተርነኝ በሚል በማጭበርበርና ሀሰተኛ ሰነድ በማዘጋጀት የተጠረጠረው ግለሰብ በቁጥጥር ስር ዋለ። ፖሊስ እንደገለጸው ተጠርጣሪው ራሱን ፓስተርነኝ እያለ ሕዝቡን በሃይማኖት ሽፋን በማታለል ተግባር ተሰማርቶ ነበር ብሏል። የቤንች ሸኮ ዞን ፖሊስ መምሪያ እንዳስታወቀው ተጠርጣሪው ግለሰብ መኖሪያ ቤቱ ሚዛን ከተማ ሲሆን ከፍርድ ቤት መበርበሪያ ትእዛዝ በመያዝ በመኖሪያ ቤቱ ላይ በተደረገው የብርበራ ስራ የተለያዩ አካባቢዎች መታወቂያ፣ የሲም ካርዶችና የባንክ ደብተሮች በአስር የተለያዩ ሃይማኖት ተቋማት ስም የተቀረ የተቀረጹ ማህተሞች ይዞ መገኘቱ ተረጋግጧል ተብሏል። ተጠርጣሪው ግለሰብ በተለያዩ አብያተ ክርስቲያናት ስም የተዘጋጁ ሐሰተኛ ደብዳቤዎችን በማዘጋጀት በእምነት ስም ገንዘብ የመሰብሰብና የማጭበርበር ሙከራዎችን ማከናወኑን በምርመራ መረጋገጡንም ፖሊስ ጠቁሟል። ሀገርኛ ሪፖርት